voice of America። ህብረት ለዲሞክራሲና ለነጻነት ፓርቲ የምርጫ ቦርድ በቅርቡ ይፋ ያደረገውን የምርጫ ካርታ መቃወሙ ተዘግቧል። ከትናንት በስቲያ ነው ምርጫ ቦርድ ይህንን አዲስ ካርታ ይፋ ያደረገው። ፓርቲው በጉዳዩ ላይ ከሌሎች የሶማሌ ክልል ተቃዋሚ ፓርቲዎች ጋር መነጋገሩንና ሁሉም የምርጫ ካርታውን እንደሚቃወሙትም አመልክቷል። አዲስ ቸኮል ተጨማሪ አለው ከወራት በፊት የተመሰረተውና መሰረቱን በድሬዳዋና ሶማሌ ክልል ያደረገው ህብረት ለዲሞክራሲና ለነጻነት ፓርቲ ባለፈው ቅዳሜ ምርጫ ቦርድ ይፋ ያደረገውን የምርጫ ካርታ ተቃውሟል። አቶ አደና ላሌ የፓርቲው ቃል አቀባይ ናቸው። ምርጫ ቦርድ ያወጣው ካርታ የድሮ ካርታ ነው። የድሮ ካርታ ሲሆን ለሶማሌ ህዝብ የተሰጠው ወንበሮች ሀያ ሶስት ነው። ሶማሌ ህዝብ አይወከሉም። ሶማሌ ህዝብ ከዚህ በላይ መሆን አለበት። የሶማሌ ህዝብ አንደኛው በቆዳ ስፋት ከኦሮሚያ ጋር ነው የሚወዳደረው። ሁለተኛው ደግሞ በህዝብ ቆጠራ በደንብ ከተደረገ ሶማሌ ህዝብ ሶስተኛ ነው። ኢትዮጵያ ውስጥ አንደኛው ኦሮሞ፣ ሁለተኛው አማራ፣ ሶስተኛው ሶማሌ ነው በህዝብ ብዛት። ስለዚህ ምርጫ ቦርድ ያወጡትን ሰሌጣ እና ያወጡትን ካርታ እንቃወማለን። በሰማንያ ሰባት የተደረገው ቆጠራ በደንብ አልተደረግም ነበር ሁሉም ቦታ ሶማሌ ክልል። በዚህ መሰረት ካየንን ሰላሳ ሁለት ወንበር ሶማሌ አትሊስት መሆን አለባቸው። ግን ሶማሌ ህዝብ ዛሬ ሰላሳ ሁለት ሳይሆን ወዳ ከአርባ በላይ ወንበሮች ማገኘት አለባቸው። በቆጠራ መሰረት አሁንም የኛ የምንለው ኢፊታሀዊ ነው። ምርጫ ቦርድ ደግሞ ቾኮላ እያደረጉት ነው። ይህንን ምርጫ የሶማሌ ክልል ተጠባባቂ ርዕሰ መስተዳድር አቶ ሙስጠፌ መሐመድም ከዚህ በፊት ተመሳሳይ ይዘት ያለው ደብዳቤ ለምርጫ ቡድ ጽፈው እንደነበር መዘገባችን ይታወሳል። የህብረት ለዲሞክራሲና ለነፃነት ፓርቲ ቃል አቀባይ አቶ አደን አክለውም የክልሉ ገዢ ፓርቲ ብልጽግና የምርጫ ህጉን በጣሰ መልኩ እየፈጸመ ነው ያሏቸውን ቅሬታዎችም አሰምተዋል። ሶማሌ ህዝብ ቅስቀሳ የሚያደርገው የፒፒ ፓርቲ ወደ ህዝቡ ። ህሮ የኛ ብቻ ትመርጣላችሁ ካልመረጣችሁ አገልግሎት አታደርገኝም ነው የሚሉትን። ይሄ ደግሞ ምርጫ ቦርድ መቆጣጠር ነበረበት፣ አልተቆጣጠረንም። ሶስተኛው ደግሞ ይሄ ብቻ ሳይሆን የመንግስት ንብረት እንደ መኪና እንደ ገንዘብ ምናምን እየተጠቀሙት ናቸው። ምርጫ ቦርዱ ፓርቲዎቹ ቀስቀሳ ይደረጉ ያልተባለ ጊዜ ቀስቀሳ እያደረጉት ናቸው ይሄ ደግሞ እኛ ንቃው ማለት እና ምርጫ ቦርዱ የራሳቸው ስራ በደንብ እንዲሰሩ ነው የምንፈልገው። ለክልሎች የምርጫ ድልደላ መሰረት ሆኖ አገልግሏል ባሉት የ1987 ቆጠራ የሶማሌ ክልል ከጸጥታ ጋር በተያያዘ በአግባቡ አልተቀጠረም ነበር ያሉት የፓርቲው ቃል አቀባይ፣ በዚያ ቆጠራ መሰረትም ቢሆን ድልደላው 32 ሊሆን ይገባ ነበር ብለዋል። የብሔራዊ የምርጫ ቦርድ በዛሬ ዕለት ተዘግቶ መዋሉ የተነገረ ሲሆን በጉዳዩ ላይ ምላሽ እንድሰጡን በስልክ ለማግኘት ያደረግነው ጥረትም አልተሳካም። ለአሜሪካ ድምጽ ሬዲዮ አዲስ ሸኮል ከድሬዳዋ።